የዕለተ አርብ የካቲት 12 2013 ዓ ም የጋቢና ቪዮ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ጥንቅሮች ይዘን ፕሮግራማችንን ጀምረናል። በዛሬው ምሽት ከሚኖሩን ፕሮግራሞች መሀል ጥቂቶቹን እናስተዋውቃችሁ። እንደዚህ እንዳማረባችሁ ኢትዮጵያን ጠብቋል። መንግስት ብቻ አይደለም፣ ሁላቸውም ተሰብስበን ማድረግ ያለብን ስለሆነ በአርበኞች ማህበር ስም አደራ እላችኋለሁ። ዛሬ የተከበረውን የካቲት 12 የሰማዕታት ቀን አስመልክቶ ንግግር ያደረጉት የአርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍንን የሰማችሁት። በምሽቱ ፕሮግራም ይኖረናል። ዘርፈ ከብረ ይወጣል ስትል እንዲቪዥዋል የትልወጣለ አገር ትከብራለህ ሙያውን ታሰድባል ዋናው የወረደውን የሙያ ክብር ወደነበረበት ከፍተ ማሳደግ ነው። አሁን የሰማችኋቸው የአማራ መሐንዲሶች ማህበር ሊቀመንበር የሆኑትን ኢንጂነር አቤሴሎም መለሰ ነው። ማህበሩ እያደረጋቸው ባሉት እንቅስቃሴዎች ዙሪያ ዘገባለን። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች ወደ እናንተ እናደርሳለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው አመሰግናለሁ ስመኞች አድማጮች በድጋሚ እንደምናመሻቸዋል። በአዲስ አበባ ከተማ ለሶስት ቀናት በዘለቀው የፋሽስት ጣሊያን ጭፍጨፋ 30 ሺህ ኢትዮጵያውያን ሰማዕታት የሆኑበት የካቲት 12 የሰማዕታት ቀን መታሰቢያ ዛሬ ተካሂዷል ይህ መታሰቢያ በዓል ስለ 84ተኛ ጊዜ የተካሄደ ሲሆን የአባት አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን የዛሬው ትውልድ ሀገሩን ከአፍራሽ ኃይል ይጠብቅ ሲሉ መልእክት አስተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ በመታሰቢያ ስነስርዓቱ ስፍራ በመገኘት የአበባ ጉንጉን አስቀምጠዋል። ዘገባውን ያደረሰችን ጸሐይ ዳምጠው ናት። የፌዴራል ከፍተኛ ፍርድ ቤት በእነ አቶ ጀዋር መሐመድ የግል ህክምና ላይ የሰጠውን ውሳኔ በመቃወም ጠቅላይ አቃቤ ህግ ያቀር ያቀረበውን ይግባኝ ያየው ፌዴራል ጠቅላይ ፍርድ ቤት ውሳኔ ለመስጠት ለካቲት 16 2013 ዓ ም ቀጥሯል። በሌላ በኩል በነ አቶ ጀዋር መሐመድ የህክምና ቦታ ጉዳይ ቀደም ሲል የሰጠውን ትዕዛዝ ለምን እንዳላስፈጸመም የቃሊቲ ማረሚያ ቤት አስተዳደር ቀርቦ እንዲያብራራ ለዛሬ ቀጠሮ ይዞ የነበረው ፌዴራል ከፍተኛ ፍርድ ቤት የማረሚያ ቤቱ አዛዥ ባለመቅረባቸው አዛዡ በአካል እንዲቀርቡ በድጋሚ ትዕዛዝ ሰጥቶ ለካቲት 16 2013 ዓ ም ቀጥሯል። ዘገባውን ያደረሰ سن موختار جمال نو በተለምዶ ቆራሌው እየተባለ የሚጠራውና የወዳደቁ ብረቶችን አስመስሎ ከሰሜኑ የኢትዮጵያ ክፍል ወደ መሀል ሀገር ሊገቡ የነበሩ ሀያ ሶስት ሳጥን ፈንጆች በቁጥጥር ስር መዋላቸውን በኢትዮጵያ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽህፈት ቤት አስታወቀ። የፌዴራሉ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽህፈት ቤት ኃላፊ ሰማ እንዳወድ ለአሜሪካ ድምጽ ራዲዮ እንደገለጹት ባልተለመደ ሁኔታ ፈንጆቹን የቆራሌው እቃ ወይም የወዳደቁ ብረቶች አስመስሎ ወደ መሀል ሀገር ለማሳለፍ ሲሞከር በቁጥጥር ስር መዋሉን ገልጸዋል። ፈንጆቹ ከትላንት በስቲያ ወልዲያ ከተማ መግቢያ በሚገኘው ዶሮ ግብር መቆጣጠሪያ ጽህፈት ቤት አካባቢ ነው በቁጥጥር ስር የዋሉት። በተለይም የኮምቦልቻ ጉምሩክ ቅርንጫፍ ጽህፈት ቤት በሚንቀሳቀስባቸው ምስራቃዊ አማራ አምስት ዞኖች ውስጥ ባለፉት ስድስት ወራት ብቻ ከመቶ ሚሊዮን ብር በላይ የሚገመት የጦር መሳሪያን ጨምሮ የተለያዩ ህገወጥ እቃዎችን በኮንትሮባንድ መልኩ ሊገቡ ሲሉ መያዛቸውን ኃላፊው አስረድተዋል። የኮንትሮባንድ እንቅስቃሴው ካለፈው አመት ጋር ሲነጻጸርም በአሳሳቢ ሁኔታ መጨመሩን አቶ ሰማን አክለው አብራርተዋል። ይሁን እንጂ ህዝቡ ከመቼም ጊዜ በተሻለ ከጸጥታ ኃይሉ ጋር በመተባበሩ በኮንትሮባንዱ ምክንያት ሊደርስ የሚችለውን አደጋ መቀነስ መቻሉንም ጠቁመዋል። ዘገባውን ያደረሰን መስፍን አራጌ ነው። አድማጮች ለሰዓቱ ያስኩላቸ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁንም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በአማራ ክልል ከ10 ሺህ በላይ የሚሆኑ ስርአት መሐንዲሶችን ወደ ስራ ለማስገባት በሚደረገው እንቅስቃሴ መንግስት ከጎኑ እንዲሆን የአማራ መሐንዲሶች ማህበር ጠይቋል። ማህበሩ በዘርፉ የሚስተዋለውን ሙስናም ለመከላከል እንደሚሰራም አብሮ ገልጿል። ማህበሩ በዚህ ዙሪያ እየሰራችው ያሉትን ስራዎች የቃኘችው አስቴር ምስጋናው ዝርዝር አላት። ወጣት አማኑኤል አዱኛ በኤሌክትሪካል ምህንድስና በ2010 ዓ ም ከጎንደር ዩኒቨርሲቲ ተመርቋል። በዘርፉ ግን ምንም ስራ ማግኘት አልቻለም። አማኑኤል እንደሚናገረው እርሱና መሰል መሀንዲሶች በክልሉ ከ10 ሺህ በላይ እንዳሉ ከአንድ ዓመት በፊት ባቋቋሙት የስርአት መሀንዲሶች ማህበር ማስጠናታቸውን ይናገራል። የአማራ ክልል ስርአት መሀንዲሶች ማህበር አንድ ዓመት ከስድስት ወር ሆኖታል። ኦልሞስት ከአስር ሺህ በላይ የማህበሩ አባላት አሉት። እንደ ሀገር ያን ይህን ያክል ስራ አጥ መኖር ለእኔ ያው መቼም ኪሳራ ነው የምለው። ይሄ ሁሉ አዲስ መንገድ ላይ መስመር ላይ ነው የሚውለው። ስለዚህ ወደፊት እኛ በሙያችን መንግስትን ትተን በራሳችን ያው ምህንድስና በባህሪው ፕሮብለም ሶልቨር ስለሆነ፣ ችግር ፈች ስለሆነ ችግራችንን በራሳችን መንገድ ለመፍታት በርካታ ችናገደ የአማኔልንና መሰል ጓደኞችን ችግር የተመለከተው የአማራ መሀንዲሶች ማህበር የስራ አጦቹን ቁጥር መቀነስ የሚያስችል እቅድ ይዣለሁ ግን መንግስት ከጎኔ ሊቆም ይገባል ብሏል። የማህበሩ ሊቀመንበር ኢንጂነር አቤ ሲሎ መለሰ በአማራ ክልል እንደ ሀገር በጣም በርካታ የሶች ስራ አጥ መሀንዲሶች አሉ። እንደ አማራ ክልል ደግሞ ከአስር ሺህ በላይ የተመዘገቡ በስራ አጥ ማህበር የተመዘገቡ ከበላይ የሆኑ ማንሶች አሉ። ለነዚህ መሀንድሶች የስራ አድል ማመቻቸት በተለይ የተለያዩ ፕሮጀክቶችን በመቅረት ከፍተኛ ኤክስፐርቶች በመላች አሉ። እነሱ ጋር በመሆን የኮንስትራክሽን ዘርፍ ላይ፣ በማኑፋክቸሪንግ በኢንዱስትሪ ላይ፣ በማይኒንግ ላይ፣ በቴክኖሎጂ ላይ፣ በፈጠራ ስራዎች ላይ፣ በዲዛይን ላይ፣ በሱፐርቪዥን ላይ ፕሮጀክቶችን ቀድሞ በማጥናት ደረጃ ላይ እነዚህን መሀንዲሶች በተለያየ ዘርፍ አደራጅተን የስራ እድል ሊፈጥሩ የሚችሉ ፕሮጀክቶች ቀርጸን ለመንግስት እናቀርባለን። ይህ ማህበር ለመንግስት በጣም አጋጅና ደጋፊ የሆነ ማህበር ነው። ዋናነት ግን መንግስት ሊያስብበት የሚገባው ነገር ያለን ሀብት ባጋቡ ተጠቅመን ሀገሪቱን እንድናሻግር ከተፈለገ መንግስት ሊያግዘን ይገባል። የመንግስት አካላት ሲሪየስሊ ሊያግዘን ይገባል። ኢንጂነር አብይ ሲሎም አክሎም በማህበሩ በዘርፉ የሚስተዋለውን የሙስና ችግር እንከላከላለንም ብሏል። በኮንስትራክሽን ዘርፍ ውስጥ በተለይ ከሙያ ስነ ምግባር ጋር አንድ ሰው መሀንዲስ ሆነ ሲባል ዘርፎ ከብሮ የሚወጣበት ዘርፈ ከብረ ይወጣለው ስትል ኢንዲቪጁአሊቲ ለወጣለ አገር ተቀብራለ ሙያውን ታሰድባለህ። ዋናው የወረደውን የሙያ ክብር ወደ ነበረበት ከፍታ ማሳደግ ነው። ዋናው አላማችን ይሄ በሌብነት ወይም ባልተገባ ስነ ምግባር ውስጥ የተሰማራን ባለሙያ ከንጹሃን ባለሙያ ጋር ቀላቅሎ የሚፈረጅ ማንም ሰው አሁን መሀንዲስ ሲባል ሌባ ወይም ሀብታም ሆኖ ነው የሚያስበው ወይም ገንዘብ ለማግኘት የተደራጀ ማህበር ነው የሚያስበው። ይሄ የተሳሳተ አስተሳሰብ ነው። ይህንን አስተሳሰብ ለመቅረፍ ነው አንዱ አላማ። በአማራ ክልል በርካታ የልማት ድርጅቶችን አቅፎ የያዘው የአማራ ክልል የልማት ድርጅቶች ድጋፍና ቁጥጥር ባለስልጣን ስራ አጥ ወጣቶችን ቁጥር ለመቀነስ እንደሚሰራ የባለስልጣኑ ዋና ዳይሬክተር አቶ መጋቢያው ጣሳው ተናግረዋል። ከዩኒቨርሲቲ ምሩቃን እነዚህ ኢንጂነሪንግ ፓርቱ በመንግስታዊ መዋቅር ሆነ በሌሎች አማራጮች እድሉ ጠባብ ነው። እኛ ምንፈጥራቸው ድርጅቶች ናቸው። በአብዛኛው ሁሉም ኮንሲውም ማድረግ ባይችሉም በተሻለ ሊወስዱ የሚችሉ አሁን ተቋሞቻችን ባለ አቅማቸው የያዙት ያፈሩት ኃይል ቀላል አይደለም። ከሲኒየር ፕሮፌሽናሎች ጀምሮ አሁን መለስተኛ ባለሙያዎቹ እድሉን ያገኙበት ነው። ይህን ብሎ ሁሉን አሁን ገበያ ላይ ያለን ኃይል ኮንሱም ማድረግን አይችው አሁን የተማረውን ኃይል የመሸከም አቅም ለመፍጠር ምን ማድረግ አለብን? የሚለው የነዚህ ተቋማት አቅም እያደገ ለመስራት የመስራት እድሉ ጆብ ኦፖርቹኒቲ የስራ እድሉም ሰፍቶ መገኘት አለበት። የልማት ድርጅቶቻችን የሰው ኃይል አቅም በብዛት ለመፈለግ እንዲያውም አንዳንድ ተቋሞቻችን በተለይ አሁን በቅርቡ በመንግስት ጫና ከፍላጎታቸው በላይ የሰው ኃይል ተሸክመዋል። አሁን ኢንዱስትሪ ዲዛይን እና ቁጥጥር ከፍላጎት በላይ ባለሙያዎችን ይዘዋል። ብረታ ብረት ገና ወደ ስራ ሳይገባ በርካታ ወጣቶችን ሲጀምር አቅም ሊሆኑ ይችላሉ እየተለማመዱ ይቆዩልኝ በሚል ሁለት ሶስት አመት ያለ ስራ ሁሉ ቀጥሮ ዝም ብሎ ትሬን እያደረጋቸው እጅ እንዲፈቱ በማድረግ ያቆየንበት ሁሉ የስራ እድሉን ለመፍጠር ታስበው፣ ነገር ግን ዩኒቨርሲቲ ያፈራቸውን ወጣቶች በሙሉ ለመውሰድ ግን አቅም የላቸው። ያን ታሳቢ ያደረገ ዝግጁነት የለም። ወደፊት ተቋሞቻችን እየበዙ እያደጉ የመፈጸም አቅማቸው አድጎ በዛ ልክ ደግሞ ስራ እያገኙ ሲሄዱ በመደበኛ እንኳ ባይችሉ በኮንትራት በርካታ ሰው መውሰድ ይችላል። አሁን የምናደርገው እንደዛ ነው። ፕሮጀክቶቻችን በሰፉ ቁጥር በኮንትራት በርካታ ወጣት ይወስዳል። በአማራ ክልል ከ25 ሺህ በላይ በተለያዩ ሙያ የሰለጠኑ መሐንዲሶች እንደሚገኙም ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪዮኤ ነው። ዝግጅታችን ይቀጥላል። የዛሬ 84 ዓመት በዛሬው ዕለት አዲስ አበባ ውስጥ ተጀምሮ ለሶስት ቀናት በዘለቀው የፋሽስት ኢጣሊያ ጭፍጨፋ 30 ሺህ ኢትዮጵያውያን የተገደሉበት የካቲት 12 ሰማዕታት ቀን ዛሬ ታስቦ ውሏል። በዛሬው መታሰቢያ ዝግጅት ላይ ተገኝተው ንግግር ያደረጉት የአርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን የዛሬው ትውልድ ሀገሩን ከአፍራሽ ኃይል ይጠብቅ ሲሉ መልእክት አስተላልፈዋል። በስነ ስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አበቤም በየካቲት አስራ ሁለት ሐውልት ስር የአበባ ጉንጉን አስቀምጠዋል። የበዓሉን አከባበር የተከታተለችው ፀሀይ ዳምጠውናት ተጨማሪ አላት። የዛሬ 84 ዓመት ፋሽስት ጣሊያን ኢትዮጵያን በወረረችበት ወቅት አብርሃ ደንቦጭና ሞገስ አዝግዶም በአዲስ አበባ በፋሽስት ጣሊያኑ ጦር አዛዥ ሮዶልፍ ግራዚያን ላይ ቦምብ ወርውረው ጉዳት ማድረሳቸውን ተከትሎ የጣሊያን ጦር የካቲት 12 ቀን 1929 ዓ ም እንደ ኢትዮጵያን አቆጣጠር ከ30 ሺህ በላይ የአዲስ አበባ ነዋሪዎችን በግፍ መጨፍጨፉን ታሪክ ያወሳል። በዚህ ቀን የተማሩ ወጣቶች፣ የጦር መኮንኖች፣ ካይናትና ሌሎችም ካሉበት እየተለቀሙ በግፍ የተጨፈጨፉበት ቀን ነው። ለሰማዕታቱ መታሰቢያ ይሁን ዘንድም በስድስት ኪሎ የመታሰቢያ ሐውልት ቆሞ ይገኛል። ዛሬም ሰማንያ አራተኛው ዓመት መታሰቢያ ዝግጅት በተለያዩ ፕሮግራሞች በአዲስ አበባ ከተማ ተከናውኗል። በመታሰቢያ ፕሮግራሙ ላይ ንግግር ያደረጉት የአባት አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን የዛሬው ትውልድ ሀገሩን ከአፍራሽ ኃይል ይጠብቅ ሲሉ መልእክት አስተላልፈዋል። ይህንን የሰማንያ አራት ዓመት የሰማዕታት በዓል ስናከብር አንድ ነገር ማስታወስ ያለብን አገራችን ቅጥረኞች ታሪክ ያለበትን ቦታና ቤት ለማፍረስ በሚፈልጉበት ጊዜ ሁላችሁም ዘብ ቆመን ሰንደቅ ዓላማችንን ሕገ መንግስቱን እያስከበርን መሄድ መቻል አለብን። እንደዚህ እንዳማረባችሁ ኢትዮጵያን ጠብቋት። መንግስት ብቻ አይደለም፣ ሁላችሁም ተሰብስበን ማድረግ ያለብን ስለሆነ በአርበኞች ማህበር ስም አደራ ላችኋለሁ። ወጣቶች የአባቶችን ፈለግ ተከትለን የሀገር አንድነትን ማስጠበቅ አለብን። ያለው ደግሞ ወጣት ዳግማ በራ ነው። ወጣቱ የነሱን ፈለግ መከተል አለበት። አንድነትን፣ ፍቅርን ኢትዮጵያዊነትን ማንጸባረቅ አለበት። መለያየትን ትቶ ኢትዮጵያዊነትን ከፍ አድርጎ አንድነትን ማንጸባረቅ አለበት ብዬ እገምታለሁ። የአሁኑ ትውልድ ሀገሩን ማስቀደም ከአባቶች መማር ይገባል ትላለች ወጣት ስምረት ዳንኤል። ሀገራችን ወደው አስቀድመው ነው አይደለ። ሀገር ማለት ደግሞ ሰው ነው። ስለዚህ እርስ በርሳችን በቃ ከተዋደደ ሁሉም ነገር ትርፍ ነው ማለት። እርስ በርሳችን ስንተባበር ስንዋደድ ነው ሌላው ነገር የሚኖረው። ስለዚህ ሀገር ነው የሚቀድመው ማለት። በቃ ለሀገራችን ራሳችን አሳልፈን ለመስጠት በቃ ዝግጁ መሆኑ ምንም ጊዜ ነው ማለት የአባት አርበኛ ባሻ ስዩም በበኩላቸው የዛሬው ሰማዕታት መታሰቢያ ቀደምት አባቶች ደማቸውን አፍስሰው አጥንታቸውን ከስክሰው ያስረከቡን ሀገር ለቀጣዩ ትውልድ አንድነቷን ጠብቀን ለማስተላለፍ ነው ብለዋል። ዛሬ ሰማዕታትን ቀን የምናከብረው ለሀገራቸው ደማቸው የፈሰሰ የወንድሞቻችን በጭካኔ ራይ ብለሎበት ባካራ የተጨፈጨፉበት ምድራችንን ደማቸውን አጠጥተው ስጋቸውን አጥንታ ከስከሰው ለእናንተ ያስረከቡበት ለእኛ ያስረከቡበት እ ለእናንተ ምን ያስረክቡበት ነው። ይህን ስናስረክብ ይችን ሀገር ጠብቋት ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ በሰማንያ አራተኛው የየካቲት አስራ ሁለት ሰማዕታት መታሰቢያ ቀን ላይ በመገኘት የአበባ ጉንጉን አስቀምጧል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። የኮሮና ቫይረስ ወረርሽን በእጅጉ ያጠቃት አፍሪካዊቷ ሀገር ከተጀመረ አምስተኛ ዓመቱን ያስቆጠረውን ዓለም አቀፍ የጎዳና ላይ የስዕልና የጥበብ ትዕይንት ባለፈው ሳምንት አድርጋለች። ኤደን ገረመው ሚኒሱዛሲስ ከኬፕታውን ያደረሰችንን ዘገባ እንደሚከተለው ታቀርብልናለች። ምንም እንኳን ደቡብ አፍሪካ በኮሮና ቫይረስ እጅጉን ብትጠቃም ዓለም አቀፍ የጎዳና ላይ የስነ ጥበብ ትዕይንት በኬፕታውን ከማካሄድ አላገዳትም። አመታዊ የጎዳና ላይ ትዕይንት እጅግ ጥብቅ የሆነውና ከ50 ሰው በላይ በአንድ ቦታ እንዳይሰባሰብ የሚለውንም ደንብ ጨምሮ የኮቪድ ጥንቃቄዎችን ባሟላ መልኩ ተካሂዷል። የዓለም አቀፍ የጎዳና ላይ የስነ ጥበብ ትዕይንት አዘጋጅ የሆኑት አሌክሳንደር ቴልማስ ትዕይንቱ እጅግ ጥንቃቄ እንደተሞላበት ይገልጻሉ። መልካም አማራጭ ሰዎችን መከፋፈል ነበረ። እኛን ለመጎብኘት ይመጡ የነበሩ እንግዶችን በሙሉ በትንንሽ ቡድኖች ከፍለን እንዲጎበኙ ወደ መንደሩ እንልካችኋለን። የተጀመረ አምስት ዓመት የሆነው ይሄ ትዕይንት ታዲያ ከደቡብ አፍሪካ ውጭ የሆኑ ተሳታፊዎችንም ይጋብዛል። ይሁንና በዚህ ዓመት በወረርሽኙ የተነሳ ሁለት ሰዓሊያን ብቻ ናቸው ከውጭ ሀገር የመጡት። አስጎብኚዋ አናሊሳ ዚጋና ታዲያ ይህን መሰል ትዕይንቶች የተዳከመውን የቱሪዝም ኢንዱስትሪ ለማነቃቃት ይበጃሉ ትላለች። You know, you need to sanitize, we need to, um, keep our social distance. እጃችንን ማጽዳት ይኖርብናል ማህበራዊ ርቀታችንን መጠበቅም እንደዚሁ። ይህን እስካደረግን ድረስ ትዕይንታችንን መቀጠል እንችላለን። ዋናው ነገር ደንቡን ማክበር ብቻ ነው። የኮሮና ቫይረስ ስርጭትን ለመቀነስ ሲባል ይህን መሰል ትዕይንቶች ተቀዛቅዘዋል። የትዕይንቱ ተሳታፊ ላኢቲ ማባኦንግ ታዲያ የትዕይንቱ መካሄድ ጥሩ ስሜት እንደፈጠረባት ትናገራለች። የኮሮና ቫይረስ ባለበት በአሁኑ ሰዓት መደረጉ ለእኔ ያሳደረብኝ ስሜት ይሄ ነገር አስፈልጎን እንደነበር ነው። የአፍና አፍንጫ መሸፈኛችን አድርገን ከሰዎች ጋር መቀላቀል እድል ፈጥሮልናል። የዚህ ዓመት ዓለም አቀፍ የጎዳና ላይ የስነ ጥበብ ትዕይንት ከመቶ በላይ የግድግዳ ላይ ስዕሎች የተሳሉበት ሲሆን በፈጠራ ዘላቂነትና ደህንነት ላይ ትኩረቱን አድርጓል። ለሚኒስ ሱዛዚስ ዘገባ ኤደን ገረመው ከዋሽንግተን ዲሲ Cherie He it, ሰዎች የጋብኛ ዝግጅታችን አሁንም ይቀጥላል። ቆይታችሁ ከኛ ጋር ይሁን። ብሔራዊ የጠፈር ሳይንስ ምርምርና አስተዳደር ተቋም ናሳና ዩናይትድ ስቴትስ ፕሪዘርቨንስ ወይም ጽናት የተሰኘውን መንኮራኩር በተሳካ ሁኔታ ማርስ ላይ አሳርፈዋል። መንኮራኩሩ ማርስ ላይ ያረፈው ከተባበሩት አረብ ኤምሬቶችና ቻይና ሳተላይት ምህዋር በመነጠል ነው። የአራሽ አርባ ሳዲን ዘገባ ሀብታሙ ስዩም ያሰማናል። ከፍሎሪዳ ኬፕ ካናቫል ከተወነጨፈ ሰባት ወራትን ያሳልፈው የናሳ ፐርሴቬራንስ ወይንም ጽናት መንኮራኩር ግማሽ ቢሊዮን ኪሎ ሜትር የሚያካልለውን የጥፍር ጉዞ የማርስ ፕላኔት ወለል ላይ በማረፍ አጠናቋል። የሚቀረው ተልዕኮ በቀዩ ፕላኔት ላይ የቀደመ ህይወት ምልክቶችን መፈለግ ነው። ለአሁኑ ሎሪ ግሌዝን የመሰሉ የናሳ ተመራማሪዎች ከአስጨናቂው መንኮራኩሩን የማሳረፍ ሂደት በኋላ እፎይታ ላይ ይገኛሉ ማድረግ ከነበረብን ሁሉ በእጅጉ አደገኛ ተግባር ነው። እጅግ ፈታኝ የነበረው የማርስን ከባቢ አየር አልፎ መግባቱ ነበር። የማርስ ከባቢ አየር በጣም ስስ ነው። የምድርን ከባቢ አየር አንድ መቶኛ ቢሆን ነው። ለመዝለቅ ስንሞክር የምድር ግለት እንዲሰማን የሚያደርግ በቂ ከባቢ አየር ነው። ሊጎትተን የሚችል ግን አልነበረም። ስለሆነም በጣም ፈታኝ ነበር። ናሳ መንኮራኩሩን ጀዚሮ በተሰኘው ረባዳ ስፍራ ላይ ለማሳረፍ ነበረ ያነጣጠረው። የስፍራ ከጊዜያት በፊት በሕይወት ለመቆየት ወሳኝ በሆነው ውሃ የተሞላ እንደነበረ ሳይንቲስቶች ያምናሉ። ፐርሰቨራንስ ናሳ በማርስ ፕላኔት ላይ ያሳረፈው ትልቁ ተሽከርካሪ ነው። አብረው ኢንጂኒዊቲ ልቅና ወይም ብልህነት ብለን ልንተረጉመው የምንችለው ሄሊኮፕተር ይዟል። በጋራ የማርስን ምድር ያሰሳሉ። ለዓመታት የዘለቀውን ከምድር ውጭ ሕይወት አለ የሚለውን ጥያቄ የሚመልሱ ናሙናዎችን ይሰበስባሉ። የናሳው ቶማስ ዞርባቼ እንደሚሉት ግን ተልእኮ ይሄ ብቻ አይደለም። አስደሳችሁ ነገር ማረፉና ሕይወት በምድር ላይ ከተፈጠረበት ጀምሮ ያለውን ጥንታዊ ሕይወት የሚጠቅሙ ናሙናዎችን መፈለግ መመርመር መቻሉ ብቻ አይደለም። ተስፋ እንዳደረግነው ከሄደ ይህ ተሽከርካሪ በመጀመሪያው ዙር የማርስ ጉዞው የሰበሰባቸውን ናሙናዎች ወደ መሬት እናመጣለን። ፐርሴቨራንስ አንድ የማርስ ዓመት ወይንም በምድር አቆጣጠር ሁለት ዓመታትን በፕላኔቷ ላይ እንደሚያሳልፍ ዕቅድ ተይዞለታል። በአንድ ወቅት የጄዚሮን ረባዳ ስፍራ ሞልቶት የነበረውን ወንዝ ማረፊያ ቀጠና ያስሳልም ተብሎ ይጠበቃል። ነገሩ ገብቶኛ የወደድኩሽ ኪነት እቢያም ወስኗል ወስኗል ልቤ ወስኗል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሻወት ስመኝሽ የቆየነን፣ ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት። Good night